የዩናይት ስቴትስ ጠቅላይ ፍርድ ቤት ከሁለት ዓመት በፊት በዚህ ወር እንደ አውሮፓውያን የዘመን አቆጣጠር በ1973 ጽንስ ማቋረጥን ህጋዊ የሚያደርገውን ውሳኔ በመሻር በአገሪቱ የፖለቲካ ምህዳር ላይ ተጽዕኖ የሚያሳድር ውሳኔ አሳልፏል። በዚህ ዓመት ህዳር ወር በሚካሄደው ፕሬዝዳንታዊ ምርጫ ጽንስ ማቋረጥ አንዱ ዋና አነጋጋሪ ጉዳይ የሆነ ነው። የአሜሪካ ድምጿ ከፍተኛ ዘጋቢ ካሮሊን ፕሩትሲ በጉዳዩ ላይ የሚያዘውን አቋም በፕሬዝዳንታዊ ምርጫ ዘመቻ ምን አይነት ጫና ያሳድራል ስትል ተመልክተዋለች። ደረጀ ደስታ እንዲህ ያቀርበዋል። እንደ አውሮፓ አቆጣጠር ሰኔ 24 2022 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጽንስ ማቋረጥን ህጋዊ የሚያደርገውን ውሳኔ በመሻር ጉዳዩን ለየክፍለ ግዛቶቹ ትቷል። ከዚያን ጊዜ ጀምሮ 21 ክልሎች ጽንስ ማቋረጥን የሚገድቡ ህጎችን አውጥተዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ በቅርቡ ባደረጉት የምርጫ ዘመቻቸው ላይ የተገኙት የካሊፎርኒያ መራጭ ትሬሲ ሩሶ እንዲህ ይላሉ። እኔ ጽንስ ማቋረጥን የምቃወም ነኝ። ነገር ግን ሰዎች ቀደም ብለውና በአስተማማኝ ሁኔታ ማድረግ ከፈለጉ ለህፃኑ ወይም ለእናቱ ተብሎ ካልሆነ በስተቀር መብት ሊኖራቸው ይገባል ብዬ አስባለሁ። ግን ያ የክልሎች ውሳኔ መሆን አለበት። አዲስ የተሰበሰበው የጋሎፕ የህዝብ አስተያየት ለክልሎች የተተወው ውሳኔ ከሁለት ዓመት በፊት ለአንድ ነጠላ ጉዳይ ብቻ ሲሉ የሚመርጡ መራጮችን አነሳስቶ ነበር። አሁንም በዚያው መንገድ እንደሚቀጥል ያሳያል። በጋሉፕ የአሜሪካ ማህበራዊ ጥናት ዳይሬክተር ሊዲያ ሳዓድ በዙም በሰጡት አስተያየት ይህን ብለዋል። አሁን ከእስከዛሬው የላቀ ከፍተኛ አህዛ አይተናል። ሰላሳ ሁለት ከመቶ የሚሆኑት መራጮች በጉዳዩ ላይ ሀሳባቸውን የሚጋራውን እጩ ብቻ እንደሚመርጡ እየተናገሩ ነው። ግን እዚህ ላይ በሪፓብሊካኖችና በገለልተኞች በኩል ያለው አቋም አልተለወጠም። ከሀያ እስከ ሀያ ሁለት በመቶ አካባቢ የሚሆነው ሙሉ በሙሉ ባለበት የጸና ነው። ቁጥራቸው በጣም የጨመረው ዲሞክራቶች ናቸው። ከእነዚያ መራጮች መካከል የፍሎሪዳው መራጭ ጄይደን ዲ ኦኖፍሪዮ ይገኙበታል። የመወሰን መራጭና የአዝናኝ ማሪዋና መብት ለወጣቶቹ መራጮች እምነትና አስፈላጊነት ወሳኝ ናቸው። በተለይም ለእነሱ የመወሰን መብት ከሁሉም ነገር በላይ በአእምሯቸው ልቆ የሚገኝ እንደሆነ ተመልክተናል። በግንቦት ወር የዲኦኖፍሪዮ ክፍለ ግዛት ፍሎሪዳ ከስድስት ሳምንታት እርግዝና በኋላ ጽንስ ማቋረጥን ህገወጥ በማድረግ በጣም ገዳቢ ከሆኑት የክፍለ ግዛቶች ህጎች ውስጥ አንዱን አወጣ።